የጥምቀት በዓል ትላንት ከዋዜማው ጀምሮ ታቦታት ከየደብራቸው ወደ ዋናው የጥምቀት በዓል የሚከበርበት ጃን ሜዳና በያጥቢያቸው በተዘጋጀው ጥምቀተ ባህር በልብሰ ተክህኖ ባሸበረቁ ካህናትና በባህላዊ ልብስ በደመቁ ምዕመናን ታጅበው በታላቅ መንፈሳዊና ባህላዊ ስነ ስርዓት ተከብሯል። ይህ በኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ብቻ የሚከበረው በዓል ሃይማኖታዊ ትርጓሜው ምንድን ነው ብለን በቦሌ ኖሐተ ብርሃን ቅድስት ማርያም ቤተ ክርስቲያን የስብከተ ወንጌል ኃላፊ የሆኑትን መጋቢ ሚስጥር ኢትባረካዳንን አነጋግረናቸዋል። በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እንደምናገኘው በእደ ዮሐንስ በዮሐንስ እጅ የተጠመቀበት ነው። የዕዳ ደብዳቤያችን የቀደደበት ቀን ነው። ይህ ቀን ማዮርዳኖስን የቀደሰበት ቀን ነው። ምስጢረ ስላሴ የተገለጸበት ቀን ነው። ይህ የተጠመቀበት ዓላማ ሁለት ነገሮች ናቸው። አንድ፣ ዮርዳኖስን ለመቀደስ ነው። ሁለት ደግሞ፣ አዳም ገብሩ ለዲያብሎስ አዳም የዲያብሎስ ባሪያው ምርኮኛው፣ ታዛዡ ነኝ የሚል መከራውን አጽንቶ አዳምን አጽፎ አስፈርሞት ነበርና ዲያብሎስ፣ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ያ የዕዳ ደብዳቤ ተቀዷል፣ ተለውጧል። ይህን ነው ቅዱስ ጳውሎስ ወሰጠጠ መጻፈ ዕዳነ የዕዳ ደብዳቤያችን ቀደደው። የሰው ልጅና እግዚአብሔር ታርቀዋል፣ የታረቁበት ነው። ትላንት ታቦታቱ ወደ የጥምቀተ ባህሩ ሲሄዱና ዛሬ ደግሞ ወደ የደብራቸው ሲመለሱ፣ በተለይ ወጣቶች ታቦቱን ከማጀብ ውጪ ምንጣፍ በማንጠፍና ቄጤማ በመጎዝጎዝ ላባቸውን እያንጠፈጠፉ ሲሰሩ ተመልክተናል። ከበዓሉ ታዳሚዎች የተወሰኑትን አነጋግረናል። ጌታቸው ማሞ ባላለው ከትናንት ዋዜማው ጀምሮ ሌሊቱን ሁሉ ያሳለፍ ነው። እጅግ በጣም ደስ የሚልና ባህላችንን እምነታችንን የሚያኮራን የእምነት መቻቻል የሁላችንም በጣም ደስ የሚል አከባበር ነው ያለው። ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ሁሉም በባህላዊ ልብስ ተውቦ ለበዓሉ ድምቀት ከፍተኛ አስተዋጽኦ አድርጓል። አቶ ይስማህ ሌላው የበዓሉ ተካፋይ ናቸው። የጥምቀት ለት እንደምታውቀው ያው ሁሉም ሰው በቤቱ ያስቀመጠውን የክት ልብሱን አውጥቶ ይለብሳል። ልጆቹም በዛው ልክ ባለው አቅም አስቦ ነው የሚወጣው። ታገላውን ታጥቦ ውበቱን ጠብቆ አለኝ የሚለው ልብስ፣ የክት የሚባለውን ልብስ አውጥቶ ለብሶ ነው በጥምቀት የሚታየው። ወጣቶችም ለትዳር የሚተጫጩም ወጣቶች በጥምቀት ላይ ይተጫጫሉ። ጋብቻቸውን የወደፊት ህይወታቸውን በዛው ይመራሉ። ስለዚህ ይሆናል ጥምቀት ላይ እንግዲህ ሁሉም እንደምታውቀው ይኸው፣ እንደምታየውም የአገር ባህል ልብሳችን በደንብ ፈክቶ የሚታይበት ነው። ወንዱም እንደዚሁ እጀጠባብ አድርጎ ደስ ብሎት የሚሄድበት ነው። ሴቶቹም ይኸው፣ ነጫጭ ቀሚስ እንደምታያቸው ለብሰው ነው ተውቦ የሚታዩት። ከአዲስ አበባ ውጪ በወልዲያ፣ ድሬዳዋና መቀለ እንዴት ነበረ ብለን የዘውትር ተባባሪዎቻችንን አነጋግረናል። ከወልዲያ አቶ አድኖ ተስፋዬ ታወቱ። ዘጠኝ ሰዓት ላይ ነው መውረድ የጀመሩት። የተለያዩ አስራ ሁለት ቤተ ክርስቲያኖች አሉ። አስራ ሁለቱም ቤተ ክርስቲያኖች አንድ አካባቢ ነው የሚያድሩት። እዚህ ታቦት ማደሪያ ይባላል። ወደዛ ሲወርዱ ወጣቶች ጌጠማ እየጎዘጎዙ ምንጣፍ እያነጠፉ ታቦቱን ወደ ሚያድርበት ቦታ ይሸኙ ነበር። እዛ አካባቢ ድንኳን ውስጥ ተተክለው ነበር ና በደማቅ ሁኔታ ነው። እዛ ደግሞ አባታችን የሃይማኖት አከባበሩን ስነ ስርዓት ና ቡራኬ ሰጥተው መጨረሻ ላይ ወደ አስራ ሁለት ሰዓት ሲሆን ተጠናቋል። ትላንትናው ስነ ስርዓት ይሄን ይመስል ነበረ። ዛሬ ደግሞ ወዳሁም ይሄንን ስነ ስርዓት እየተካሄደ ያለ በባህላዊ ጭፈራዎች የታጀበ ነበር። ወጣቶች እንደ የእርሜ ደረጃቸው ጭፈራ ያሳያሉ። ሃይማኖታዊ መዝሙሮች ይካሄዱ ነበረ። ዛሬ ደግሞ ልክ ከስድስት ሰዓት ጀምሮ ታቦቱ ወደ ቦታው ወደ መጣበት እየተመለሰ ወደ ቤተክርስቲያን ሲሽን ህዝቡ በሆታ በለልታ እንዲሁም የተለያየ ሃይማኖታዊ መዝሙር እና ጭፈራዎችን እያካሄደ አሁን በመሸኘ ላይ እንደሆነ ነው። እያየሁት ያለሁት ስለዚህ ይህን ይመስል ነበረ። ወደ መቀለ ስልክ ደውለን ያለውን የበዓል ድባብ እንዲነግሩን ወይዘሮ መብራት ሀዱሽን ጠይቀናቸዋል። በጣም ደስ ይላል። ከትላንትና ከከተራው ጀምሮ ስናከብር ነበር። እጅግ እጅግ በጣም ደስ ይላል። የሀገር ልብሳችን ለብሰን በሀበሻ ልብስ ደምቀን እያከበር ነው ነው በጣም ደስ ይላል። ለአንድ ከአቅራቢያችን ያሉ ቤተ ክርስቲያኖች ወደ አንድ ላይ ወደ ጥምቀተ ባህሩን ስናረሸኝናቸው ዛሬ ደግሞ ይዘናቸው እየተመለስን ነው። ማርያምን ይዘን እየተመለስን ነው። ስፔሻሊ ወጣቱ ታውሶችን ምንጣፍ አንጥፎ ቀጤማ ጎዝጉዞ እየተቀበላቸው ነው። በጣም በጣም ደስ ይላል። በጣም ገጣሚ ሲሳይ ዘለጋህሪ ደግሞ በድሬዳዋ የነበረውን አከባበር እንዲህ አጫውቶናል። ከትላንት ጀምሮ በጣም የደመቀ ነው በጣም ልዩ ነው ትናንትና ጀምሮ የኦርቶዶክስ ሃይማኖት ተከታዮች ብቻ ሳይሆኑ የእኛ ጓደኞችም የዚ ሃይማኖት ተከታዩ ነው የኛ ጓደኞችም አብረውን ነው በአሉ እያከበሩ ያሉት ትናንትና ለምሳሌ እኔ ካለውበት አካባቢ ስወጣ ነጋሪና አሸዋ ላይ ነው በብዛት የምትገኘው እዚ አካባቢ ስወጣ ቄጠማ የታቦቱ የሚያልፉበት ቄጠማ መዋጮ የነበረው ቄጠማ አንድ ላይ አዋተ ነው ቄጠማ የገዛ ነው በስምናማያ ተከታዮች አብረና ቀጠማ አንድ ላይ አዋትን የገዛ ነው። አብረንም ነበር ደግሞ ስንጎዘጎዝ የነበረው። ዛሬ ደግሞ የተለየ ቀን ነው። ከየደብራቸው የወጡት ታቦቶች አብዛኞቹ ወደ ቦታቸው የተመለሱ ያሉበት ሰዓት ነው ያለው። አሁን አሁን ድረስም ያው በድምቀት እያከበርን ያለነው። በተለይ እዚህ አዲስ አበባ በተከበረው በዓል ላይ በርካታ ሀገር ጎብኚዎች ተገኝቷል። ለዶይቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።